ይልማ የግብጽ ፕሬዚዳንት አልሲሲ ጀርመንን እንዲጎበኙ በጀርመን መንግስት መታሰቡን ሁሉም የሀገሪቱ ፖለቲከኞች የተቀበሉት ሀሳብ አይመስልም። በተለይም የምክር ቤቱ አፈ ጉባኤ ተቃውሟቸውን እያሰሙ ነው። መንስኤው ምንድን ነው? ነገሩ የተነሳው ምንድን ነው? የግብጽ ፕሬዚዳንት ማርሻል አልሲሲ በቅርቡ ጀርመን ስለሚጎበኙ ያን ጉዳይ አስመልክተው የሸንጎ ፕሬዚዳንት አንቺ እንዳልሽው፣ አፈጉባኤው በስልጣን ተዋረድ ደግሞ እዚህ ጀርመን ሀገር ሁለተኛውን ቦታ የያዙ ናቸው ለግብጽ ኤምባሲ የጻፉት ደብዳቤ ላይ ተመረኮዘ ነው። በግብጽ ሀገር ተቀናቃኞችን አሳዶ በሞት ፍርድ የሚቀጣ ሰው አላፊ አግዳሚያውንም በሰንካላ ምክንያት ከመንገድና ከመኖሪያ ቤታቸው እያፈሱ የሚወጡ መሪዎች ከዛም አልፎው ደግሞ በቅርቡ እንደተሰማው የሙስሊም ወንድማማቾች መሪ ከነበሩት ፕሬዚዳንት መሐመድ ሙርሲን የቀድሞውን ከመቶ ሰዎች ጋር አብረው የሞት ፍርድ ስለተፈረደባቸው ይህን ሁሉ አስመልክተው ይህን ጄኔራል ለግብጽ ለሕዝቡም ጭምር ለአካባቢውም ሰላምና ጸጥታን የሚያደፈረሱ ነገሮችና ብጥብጥን የሚያመጡ ቂምና በቀል እንደዚህ ብሎ ነው አረፍተ ነገሩን ያስቀመጡት። ድርጊት የሚያካሄዱትን የግብፁን ፕሬዚዳንት እዚህ በርሊን እኔ በበኩሌ ተቀብዬ አላነጋገረውም የሚለውን ነገር ነው ያነሱት። እንግዲህ ይህን ተመልክቶ የሀገሪቱ የፖለቲከኞችም በተለይ የሶሻል ዴሞክራቲክ አባሎችና የአረንጓዴው ድርጅት ተጠሪዎች ወይዘሮ አንገላ ሜርክልና ፕሬዚዳንት ዮአሂም ጋውክም ተመሳሳይ እርምጃ ወስደው የግብፁን ፕሬዚዳንት እንዳይቀበሉ ነው የጠየቁት። እንግዲህ እንደምታውቀው ይልማ የተለያዩ ሀገራት መሪዎች ጀርመንን ሲጎበኙ አዲስ አይደለም፣ የሰብአዊ መብት ጥሰት ትችት የሚሰነዘርባቸውን መሪዎች ጨምሮ ማለት ነው። ግን አሁን እነዚህ ፖለቲከኞች የሚስማሙበት ሀሳብ ያገኛሉ ብሎ መገመት ይቻላል። ችግሩ ምንድን ነው? የሚሉት ብዙ ጊዜም ደግሞ የዲፕሎማቲክም ቋንቋ ነው የሚጠቀሙት የሀገር መሪዎች። የሌላውን ሀገር መሪ ተቀብለን አነጋግረን ሀሳባችንን የምንገልጽበትን ጊዜና ሰዓት መወሰን ካልቻልን ያንን አካባቢ አሳልፈን መስጠት ነው። ስለዚህ እነዚህን ሰዎች ማነጋገር አለብን የሚል አቋም አላቸው። ነገር ግን ደግሞ የሰብአዊ መብት በሚረገጥበት ቦታ ለውጥም ይመጣል ብሎ እንደሚጠብቁት የማይሆን ነገሮች ሲመጡ ደግሞ አንዳንድ ጊዜ ተነስቶ እርምጃዎች ይወስዳሉ። ዛሬ ታትሞ የወጣውም በፍራንክፉርት አልገባን ሳያትም ጋዜጣ ላይም አንድ የሶሻል ዲሞክራቱ ፓርቲ አባል የሆኑት ያስቀመጡት ግብጽ ሀገር የሚካሄደውን በየጊዜው የሚደረገውን በተለይ ነጻ ፍርድ ቤት ነው ተብሎ የሚነገርለት ነገር እንደሌለ እና በመንግስት ትእዛዝ በሰዎች ላይ የሞት ፍርድ በየጊዜው የሚደረገው ቁጥራቸው ደግሞ ቀላል አለም፣ እስካሁን ድረስ ወደ አንድ ሺ አራት መቶ ሰዎች ተሰቅለው እንዲሞቱ ተደርጓል፣ ሞተዋልም። አንድ ሶስተኛውን የአንድ ሀገር ህዝብ ገፍቶ መግዛት አይቻልም። ከዚህ የተነሳ ጉብኝታችሁን ጀርመን ሀገር በስነስርዓቱ እንዲካሄድ ከፈለጋችሁ እናንተ ከወሰዳችሁት እርምጃ ራቁ እስከ ማለት ድረስ ይሄዳሉ። እርግጥ የአፍሪካ መሪዎች እንደምናውቀው ብዙዎቹም እንደሚጽፉት አብዛኛዎቸው አምባገነን ናቸው። እነሱንም እየተቀበሉ ያስተናግዳሉ። ነገር ግን ብልሃቱ ያለው ማን ጮክ ብሎ ይናገራል፣ ማን ጮክ ብሎ አይናገርም፣ ወይንም ደግሞ ሕዝቡ እንዴት ይቀበለዋል፣ የሚሉት ነገሮች ናቸው የሚወስኑት። የጀርመን ፖለቲከኞች ያሁኑ ፕሬዝደንቱን አንቀበልም የሚለው ግፊት ግብጽ ውስጥ በቀድሞ ፕሬዝደንትና ሌሎች ተከሳሾች ላይ የተላለፈውን የፍርድ ቤት ብያኔ እያስለውጣል ብሎ መገመት ይቻላል። እንደምገምተው የሚገርመው ምንድን ነው? ከአስራ አምስት ቀን በኋላ ፕሬዚዳንት አሲሲ እዚህ ከመምጣታቸው በፊት ታላቁ ሙፍቲ የሚባሉት የሃይማኖት አባት መሪ ሞት ስቅላት፣ ፍርዱ በስራ ላይ ይዋል አይዋል የሚሉበት ቀን የሚሆን ነው ተነጋታ ነው። እንግዲህ እዚህ መምጣት የፈለጉት ምናልባት ያንን የሚቀየርበት መንገድ ሊኖር ይችላል። ግን ነገሩ አንድ የሃይማኖት አባት ፍርድ ቤት ተብሎ የተሰየመ የወሰኑን ውሳኔ ማጽደቅና መሻር የሚባለውን ነገር እዚህ በጀርመን የአሰራር ስርአት ውስጥ ከምንም ጋር የሚገናኝ ስላልሆነ ተራውንም ሰው ጋዜጠኛውንም፣ ጸሀፊዎቹንም፣ ፖለቲከኞችንም ግራ የሚያጋባ አካሄድ ነው እንበል። በዛን ጊዜ የሃይማኖት አባቱ የሞት ፍርድ ይፈረድባቸዋል የሚለውን ነገር የሚደግፉ ከሆነ የእኚህ ፕሬዚዳንት ደግሞ እዚህ በርሊን መምጣት ሊያስነሳ የሚችለውን ነገር መገመት ይቻላል። ይልማ ሀይለ ሚካኤል ከበርሊን በጣም አመሰግናለሁ።